ድምጻቸው ለእኔ ለትግራይ ሕዝብ የተነሳበትን ዓላማ ያሳካበት ነው ብዬ አስባለሁ። ከመጀመሪያውም ጦርነት አንፈልግም ተብሎ ነበረ። የለም በጦርነት እናንበረክታለን ብሎ የመጣውን ኃይል አሸንፎ ገፍቶ ስላወጣው ለትግራይ ሕዝብ ትልቅ እንድምታ አለው። ከአሁን በፊት እንደዚህ አይነቱ ጉራ እና እንደዚህ አይነቱ አናለብኝነት ወይም ኢንቪንሲቢሊቲ ለትግራይ ሕዝብ ያመጣውን አይተናል። ለቲፌሌት ቱ ያመጣውን አይተናል። ምንድን ነው ያገኙት ከዚህ ጦርነት? ወልቃይት ከእጃቸው ወጣ፣ ራያ ከእጃቸው ወጣ፣ ሰማንያ ፐርሰንት መሳሪያ ከእጃቸው ወጣ። ለስምንት ወር ከድንጋይ ድንጋይ እየዘለሉ ሲኖሩ ነበር መሪዎቻቸው። ስለዚህ ይሄንን መገንዘብ ለኢትዮጵያ ብቻ ሳይሆን ለትግራይ ህዝብም ለትግራይ አመራርም በጣም አስፈላጊ ነው። ትግራይ በተለይ ከኤርትራ ጋር የነበረው መነሻ የሆነው ምክንያት የታላቋ ትግራይ ኢሹ ከኤርትራ ጋር የኤርትራን ሉዓላዊነት ለመቀነስ እና ለመጨፍለቅ የሚደረግ ነው ብ ማስቡ እና እነዚህ ነገሮች ቀላል ይመስላሉት፣ መጨረሻ ላይ እንቅፋት የሚሆኑ ናቸው ለሰላማዊ መፍትሄ በትግራዩ ቀውስ የሚታዩትን ወቅታዊና አነጋጋሪ ርዕሰ ጉዳዮች ጨምሮ ለግጭቱ ዘላቂ ልባትና የሰላም እድል እንዲሁም አብሮ የመኖር እጣን አስመልክቶ በሶስት ወገን የተካሄደ ክርክር ነው። በግጭቱ ውስጥ ባሉ ሶስት ወገኖች በየፊናቸው የሚነሱ ጭብጦችንም በየተራ ይፈትሻል። የክርክሩ ተሳታፊዎች አቶ ዮሐንስ አብርሃ የቀድሞ የኢትዮጵያ ዲፕሎማት ከቶሮንቶ ካናዳ፣ ዶክተር ዮናስ ብሩ በዓለም ባንክ ዓለም አቀፍ የሀገሮች የኢኮኖሚ ንጽጽር ፕሮግራም ምክትል ስራ አስኪያጅ በመሆን ያገለገሉ ከዋሽንግተን ዲሲ እና ዶክተር በርሀ ሀብተ ጊዮርጊስ ኤርትራዊ፣ ለረጅም ጊዜ በዩኒቨርሲቲ መምህርነት ያገለገሉ ከአትላንታ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የፕሮግራሙን ሙሉ ፍሬ ነገር ለመከታተል በሚያስችል መልኩ የክርክሩን ክብደት ምክንያት መሰረት በማድረግ ሁለት ማስታወሻዎች በማስቀደም ያሰማናል። እንግዶቼ ሶስታችሁንም በድጋሚ አመሰግናለሁ። ለሁለተኛ ዙር ክርክር በወራት ውስጥ ተመልሳችሁ ተገናኝታችኋል። የምትከራከሩበት ጉዳይ የኢትዮጵያና የኤርትራ የአካባቢውንም ሁኔታ የሚመለከቱ ጉዳዮች ናቸው። ወደ ዋናው ፍሬ ነገር ከመግባቴ በፊት ሁለት ማስታወሻዎች አስቀድማለሁ። የምትከራከሩበትን ጉዳይ ክብደት የምትነጋገሩበትንም ጉዳይ ትልቅነትና አሳሳቢነት የሚመጥን በረጋ መንፈስ የሚካሄድ ከቁጣው ይልቅ ግራና ቀኝ የምታነሷቸው ነጥቦች ወይም ጭብጦች በአካባቢው የተሻለ ሁኔታ እንዲፈጠር በሚያግዙ ፍሬ ነገሮች ላይ ያተኮሩ እንደሚሆን አምናለሁ። ሁለተኛው ማሳሰቢያዬ ለሚቀርቡላችሁ ጥያቄዎች መከራከሪያዎቻችሁን ለማቅረብ የምትወስዱትን የጊዜ ገደብ ይመለከታል። ይህን ማሳሰቢያዬን ከልብ እንድትወስዱልኝ ይፈልጋለሁ። ብዙ ጠቃሚ ሀሳቦችን እንደምታነሱ ተስፋ አደርጋለሁ። በወቅታዊ ጉዳዮች እንጀምራለን። በአጭር ጊዜ ውስጥ የሚለዋወጥ ሁኔታ ነው በአካባቢው የሚታየው። በየዕለቱ ያለውን ሁኔታ እንደሚከታተል ሰው ግራና ቀኝ የታዩ ሁለት አንኳር ጉዳዮችን ልውሰድና የተናጠል የተኩስ አቁሙን ውሳኔ ጨምሮ በአንድ በኩል የኢትዮጵያ ሰራዊት ከትግራይ እንዲወጣ የተወሰደው ውሳኔ በሌላ በኩል ደግሞ የህወሓት ኃይሎች ትግራይ የገቡበትን ሁኔታ አስመልክቶ እንደምታውቁት ግራና ቀኝ ውዝግቦቹ ቀጥለዋል። ከውዝግቦቹ ባሻገር ግን የተወሰደው እርምጃ ምን አንድምታ አለው? ምንድን ነው ውጤቱ? የሚለውን እንመለከታለን። የኤርትራ ጦርስ ከአካባቢው መውጣቱ ምን ትርጉም አለው? እስኪ ባጭር ባጭሩ እናንተ እስከተረዳችሁት ድረስ እነኚህ ሂደቶች ምን ትርጉም አላቸው? ከሩቅ ልጀምር። አቶ ዮሐንስ ቅድሚያ አድል አመሰግናለሁ አሉላ። ዶክተር በርሄም፣ ዶክተር ዮናስም መልሰን ስለተገናኘን ያነሳቸው ነገሮች ላይ እንድምታቸው ለእኔ ለትግራይ፣ ለትግራዋይ፣ ለትግራይ ህዝብ የተነሳበትን ዓላማ ያሳካበት ነው ብዬ አስባለሁ። ከመጀመሪያውም ጦርነት አንፈልግም ተብሎ ነበረ። የለም በጦርነትና እንበረክትለን ብሎ የመጣውን ሀይል አሸንፎ ገሾ ስለወጣው ለትግራይ ህዝብ ትልቅ እንድንታለው። በአንጻሩ ግን በኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የተለመደው ማስተባበያ የሚመስል ግን ደግሞ በውሸት የተሞላ ነገር አስቀምጠዋል። አስበንበት የጽሞና ጊዜ ለመስጠት ትግራይን ለመጥቀም ብሏል። ሲሰራ ከነበረው ነገር ጋር አብሮ የማይሄድ ነገር ነው የተደረገውና ትክክል አይደለም። እሱ ኤርትራን በተመለከተ ተመሳሳይ ነው። እነሱም ተጋብዘው ገብተው ትግራይ ላይ በጣም ከፍተኛ የሆነ በደል ፈጽመዋል። ገፍተን እናወጣቸዋለን እንደተባለው አብዛኛው እየተገፋ ወጥቷል። አንዳንድ ቦታ ላይ ግን አሁንም የኤርትራ ኃይል አለ። ለምሳሌ በምስራቅ አይጋ አካባቢ፣ በምዕራብ እንደዚሁ ከተቀረው የብልጽግና ሰራዊትና የአማራ ኃይል ጋር በመሆን ሁመራ አካባቢ፣ አንዳንድ አካባቢዎች አሁንም የኤርትራ ኃይል አለና አሁንም ትግራይ ሳይወድ የትግራይ ህዝብ ሳይቀበለው በመሬቱ ላይ የጠላት ሀይል እንዳለ መውሰድ እንችላለን እና በአነሱ አሁን ይህንን ነው ማለት የምችለው። መልካም ዶክተር ዮናስ የርሶን ወድሉ። እሺ በመጀመሪያ አሁን አንድ ከተባለው ነገር ውስጥ ጦርነት አንፈልግም እያልን ተገደን ገብተን ነበር የሚለው አባባል ትንሽ ከእውነት የራቀ ነው። ህወሀት እንደነበረ ጦርነቱን የጀመረው እራሳቸውም አምነዋል። ኢንተርናሽናል ድርጅቶችም መንግስታትም ብለውታል። እንደነዚህ አይነቶቹ ነገሮች ለእውነት ያለንን አክብሮት ማሳየት ያለብን ይመስለኛል፣ እዚህ ክርክር ላይ። በሁለተኛ ደረጃ እኛ እንግዲህ ሁላችንም ውጭ ነው ያለ ነው። በኢትዮጵያ መንግስት በኩል ትላንት ተደርጎ የወጣንበት ነው የሚል አመለካከት ነው የተሰጠን፣ በህወሀት በኩል ደግሞ በጦርነት አሸንፈናቸውን የወጣ ነው የሚል ነው። ሆኖም ግን የኢትዮጵያ መሳሪያዎችን ሁሉ ማውጣት መቻሉ በተለይ ከባድ መሳሪያዎችን፣ ታንኮችን የመሳሰሉትን ነገር በሞላ ከትግራይ ውስጥ ማውጣት መቻሉ፣ ትግራይ በጦርነት ቢያሸንፍ ኖሮ ከማንኛውም የበለጠ እነዚህም መሳሪያዎች እጁ ማስገባት ነበረ ስትራቴጂው። የሚሆነው ይሄ ነገር የሆነው ከትግራይ ጋራ ወይም ከቲፒኤልኤፍ ጋራ ውጊያ በጣም ከባድ ከፊት የሚያስቀድሙት ህዝቡን ነው። እነሱ ሲገሉህ ጀግናው የህወሀት ወታደር የኢትዮጵያን ወታደር ደመሰሰ ይባላል። የሲቪሊያን ልብስ ለብሰው ነው የሚመጡት። የኢትዮጵያ ወታደር ወይም የኤርትራ ወታደር በሚገላቸው ጊዜ ፎቶግራፍ ተነስቶ ቪዲዮ ተነስቶ ይሄውና ሲቪሊያኖችን እንደዚህ ይገላሉ ይላሉ። በእንደዚህ አይነት ሁኔታ ላይ በተለይ ደግሞ በዚህ ረጅም በሆነ እና ሰፋ ባለ የፐብሊክ ሪሌሽንስ የኢንተርናሽናል ኮሚኒቲ ሁሉ ያን ነገር ስለሚያራግበው የኢትዮጵያ መንግስት አንድ እጅ ወደ ኋላ ታስሮ ነበር ይዋጋ የነበረው። የኤርትራ ጦሮች እነዚህን አለመገንዘብ ማለት ቲፒኤልኤፍ እና ህወሀት ቱ እንደገና በሁለት ሺህ ሀያ የተለያየ ድሎችን አሳልፏል። ከኢትዮጵያ ሕዝብ ጋር አብሮ መስራት የነበረበትን ሁሉ በትምክህትና በማናለብኝነት ተነስቶ ጦርነት ገብቶ ለትግራይ ሕዝብ ብዙ አስከፍሏል። አሁንም ይሄ ልብ እየተነስራ በጦርነት አሸንፈን አስወጣ ናቸው ከፈለግን አስመራ ድረስ ከፈለግን የአማራ ብዛት ውስጥ ገብተን ገና ህብረሰረ ስራቸውን እንሰብረዋለን፣ የሚለው ከአሁን በፊት እንደዚህ አይነቱ ጉራና እንደዚህ አይነቱ ማናለብኝነት ወይም ኢንቪንሲቢሊቲ ለትግራይ ህዝብ ያመጣውን አይተናል። ለቲፒኤልኤፍ ያመጣውን አይተናል። ምንድን ነው ያገኙት ከዚህ ጦርነት? ወልቃይት ከእጃቸው ወጣ፣ ራያ ከእጃቸው ወጣ፣ ሰማኒያ ፐርሰንት መሳሪያ ከእጃቸው ወጣ። ለስምንት ወር ከድንጋይ ድንጋይ እየዘለሉ ሲኖሩ ነበር መሪዎቻቸው። ስለዚህ ይሄንን መገንዘብ ለኢትዮጵያ ብቻ ሳይሆን ለትግራይ ህዝብም ለትግራይ አመራርም በጣም አስፈላጊ ነው ባይ። መልካም ዶክተር በርሄ እኔ የውስጥ ጉዳይ ገብቼ ብዙ እንትን ማድረግ አልፈልግም። ግን ከኤርትራ ጋር ላለው ግንኙነት ትንሽ አቶ ዮሐንስ ስላነሳው ነጥብ ደግሞ ምናልባት አንድ ማስታወስ እንፈልገው ኤርትራ እስካሁን ድረስ ለረጅም ጊዜ የታጋሽነት የቆየችው በፍርድ ወይ በሽምግልና እንበለው በአልጀር ስምምነት መሰረት የተወሰነው ድንበር ከባድመና ሌሎች ቦታዎች ትንሽ ቦታዎች መበጡ የትግራይ ኃይል መንግስት በነበርበት ጊዜ መንግስትን ይዞ ፌዴራል መንግስት ከዛ በኋላ ደግሞ መጨረሻ ላይ ደግሞ ላለፉት ሁለት አመታት የአብይ መንግስት ከመጣ በኋላ ወይ አብይ በመሪነት ከመጣ በኋላ ፌዴራል መንግስት ፍላጎትና ውሳኔ ማስፈጸም የማይቻልበት ደረጃ ደርሶ የትግራይ ክልል መንግስት እንደ ልዑል መንግስት ሆኖ ራሱ ከሌላ መንግስት ጋር ጦርነት የሚያስገባ ሁኔታ መከተል ጀምሮ ነበር። የዛ መንግስት ያንን ሁኔታ በትዕግስት ስላለፈው መጨረሻ ላይ ቀስ በቀስ መሬትን ለማግኘት ችለዋል። እና አሁን ያለው እዛ በጣም የተወዛገበ ይሄ ዝብርቅብቅ ያለ አካሄድና አስተሳሰብ ሁኔታውን ያለ የለ አይደንቲቲ ክራይሲስ ኢትዮጵያ ውስጥም የተገለጸ ነው የሄደ ያለው እና ብዙ የስራ ጊዜ አልጠብቅም። ፍሮም ኤክስፒሪየንስ በጣም ሲሪየስ የሆነ ውሳኔ መወሰድ ያለበት ነው። የትግራይ ሀይል እንደ መንግስት ዲል ማድረግ ይፈልጋል። አሁንም አንዳንድ ምስል ላይ እንደምንሰማው የኤርትራ መንግስት ከኛ ጋር ብቻ ነው ዲል ማድረግ ያለበት የሚል አይነት ነገር በዚህ ጉዳይ ይሰማል እና ዝብርቅርቅ ያለ ነገር የልጆች ጨዋታ እየመሰለ ነው የሄደው። ግን መጨረሻ ላይ ኦፍኮርስ የሰው ህይወት ስለሚበላ በጥንቃቄ ፈልጓል ጊዜ ነው ማምነው መልካም። አሁን ያለውን የአካባቢው ሁኔታ አስመልክቶ የኢትዮጵያ ጦር ከትግራይ መውጣቱን እና የተናጠለ የተኩስ ማቆም ውሳኔውን፣ በአንጻሩ ደግሞ የህወሓት ኃይሎች ትግራይን መቆጣጠራቸውን አስመልክቶ በጠቅላላ ሀሳብ ደረጃ አይተዋልና እስኪ በጠቅላይ ሚኒስትሩ የተነገሩ ድምጾችን ላሰማና ወደ አስተያየታችሁን መለሳለሁ። የሰራዊት ማውጣትን በሚመለከት ያው ከዚህ ቀደም ሀሳቡን መግለጹ የራሱ ችግር ስላለበት ከወታደራዊ ዲሲፕሊንና ሚስጥር አንጻር አልተገለጸም። ግን አሁን ግልጽ ለማድረግ እኛ ወታደር ያወጣ ነው። ትናንትና መቀሌ ወጣ ሲባል ስትሰሙ አይደለም፣ ከአንድ ወር በላይ የፈጀ ፕሮሰስ ነው። በአራት ግንባር ከፍለን እያወጣን ነበር። በአንደኛው ግንባር ትጥቆቻችን እና ወታደሮቻችን ስናወጣ እናንተም አልጠረጠራችሁ፣ ጁንታውም አልጠረጠረም፣ ብዙ አላወቀም። ሁለተኛውን ዙር ስናወጣ ለምሳሌ ከምርጫ 15 ቀን በፊት ሰፊ ኃይል አውጥተናል። ብዙ ችግር አልነበረም። ሶስተኛው ኃይል ስናወጣ ነው ጥርጣሬ የመጣው። በርከት ያለ ኮምቦይ፣ በርከት ያለ ኃይል ታጥቆ ተጭኖ ከመሃል አካባቢ ተንቤን አካባቢ ያለው ጋር ሲወጣ በዚህ ጊዜ ሰፋ ያለ ህዝብ በማሰማራት ትጥቄ እየወጣ ነው ሰራዊቱ እየወጣብን ነው በሚል እና በሌላም በሌላም ምክንያት አንድ 2300 መኪና በሚንቀሳቀስበት ሰዓት በኪሎሜትሮች ነው ጉዞ ያለው እና እዚህ መሃል መንገድ እየዘጉ ግጭት ለመፍጠር ጎማ መተንፈስ፣ መኪና ማቃጠል አይነት ሙከራዎች ተደርገዋል። አራተኛው ከመቀሌ ያወጣነው ኃይል መቀሌ አካባቢ ጠንከር ያለ ኃይል በብዙ በሺ የሚቆጠሩ መኪናዎች አሰልፎ የወጣ ኃይል አመቺ ቦታ ላይ ስለነበረ ጥቃት ያልደረሰበት ብቻ ሳይሆን መቀሌን በኃይል ተይዟል ወይ ለምትሉ ሰዎች ከመቀሌ መከላከያ ወጥቶ ቢያንስ ለሁለት ቀን ጁንታው አልገባም። አቶ ዮሐንስ ወደ እርስዎ ነው የምመጣው። በጠቅላይ ሚኒስትሩ አስተያየት እንደተከታተሉት ቀደም ብሎ የታሰበበት ከአንድ ወር በላይ እየፈጀ በአራት ተከፍሎ የተወሰደ ከሶስተኛው ዙር በስተቀር ማንም ወገን ባላወቀበት ሁኔታ የተደረገ ለወታደራዊ ጥንቃቄ ሲባልም ነገር የሚችል እንዳልነበር ነበረ ነው ጠቅላይ ሚኒስትሩ የተናገሩት። ነገር ግን እርስ ቀደም ብለው ከእውነታው ጋር የተዛመደ አይደለም ብለዋል። ቅድምም ዶክተር ዮናስ ያነሱት የተወሰነ ነጥብ ስላለ ከእሱ ጋር እያያያዝ ላንሳቸውን ሁለት ነገሮቹን ነው ማለት የምፈልገው። አንደኛ መሬት ላይ የነበረው ነገር ምንድን ነው የሚል ነው። መሬት ላይ የነበረው ነገር ልክ ሰኔ ሀያ አንድ ቀን ሁለት ሺ አስራ ሶስት መቀሌ ከመያዙ በፊት ከነዛ ከዛ ቀን በፊት የነበሩት አስር ቀናት በራሳ ነጋ ስም የተሰየመ አንድ በጣም ግዙፍ የሆነ የማጥቃት የጠረ ማጥቃት ዘመቻ ተካሂዶ ነበረ በትግራይ ኃይሎች የተመራ። በዛ የጠረ ማጥቃት ዘመቻ ሰባት ክፍለ ጦሮቹን ሙሉ በሙሉ የደመሰሰ ዘመቻ ነበረ። አብዛኛው በመሀል ትግራይ ወይም ደግሞ ወደ ተንቤን አካባቢ የተሰበሰበ ነበረ። ይህንን ኃይል ከተሰበረ በኋላ የትግራይ ኃይሎቹም ይህንን ካሉ በኋላ ነው በነጋታው ከመቀሌ እንወጣለን የተባለው። ከመቀሌ ሲወጣ የወታደራዊ መኪኖችን አይደለም የወሰዱት የግለሰቦች የግል ሀብቶች መኪኖቹን ዘርፈው ነው ያሏቸውን ንብረቶች ጭነው ለመሄድ የሞከሩት። በእርግጥ በመኮኒ ከዛ በኋላ በሽከት ወደ አፋር ሲሄዱ የትግራይ መከላከያ ሀይል አግኝቶ አብዛኛው ቀምቷቸዋል። እሱ አንድ ይህ ነው። ሁለተኛው መጀመሪያ ጦርነቱ ሲጀመር የኤምሬትስ ድሮን ተጠቅመው ስለነበረ አብዛኛው ከባድ የሚባለው መሳሪያ ትግራይ ውስጥ የነበረ ወድሞ ነበር። የትግራይ ሀይል ቀላል መሳሪያ ብቻ ይዞ ነበረ የነበረው። ባለፉት አራት ወራት ልክ የብልጽግናም የኤርትራም ወታደር የታጠቀውን ትልቅ ነው የታጠቀው። በመድፍም በሚሳኤልም በታንክም ከየት ነው የመጣው? ይህንን ብለን ያለን እንደሆነ ሱዳን እንደሆነ ተዘግቷል፣ እንደምታውቁት በሌላ ሊገባ አይችልም። የአየር ክልሉም ዝግ ስለሆነ ማለት ነው። ለትግራይ ይሄ የተገኘው ከብልጽግናና ከኤርትራ ሰራዊት የተማረከ ምርኮ ነው። ይህንን አንድ ሌላው ወደ አፋር ሲሄዱ መኪኖች ይዘው ወጥተው ነበረ ብለናል። ከዛ ከተቀሙ በኋላ ግን አህያ እየነዱ በአህያ ጭነው የያዙትን ነገር ወደ አፋር ሲገቡ ነው ያየናቸው። ይህንን ግምት ውስጥ አስገብተን ጠቅላይ ሚኒስትሩ ያሉትን ነገር ተሸንፍ ያለው ሊሉ እንደማይችሉ የታወቀ ነገር ነው። ሁለተኛ ላንሳልህ እዚህ ላይ ሰኔ ሀያ አንድ ቀን ከመቀሌ ሲወጡ ሰኔ ሀያ ሁለት ቀን ተግባራዊ ይደረጋል ተብሎ የተያዘ ሰነድ ነበረ ትግራይ ውስጥ እንሰራዋለን ተብሎ ጠቅላይ ሚኒስትሩን መክረውበት ከምስለኔ አስተዳደሩ የትግራይ አስተዳደር ጋር ተመካክረው ሰኔ ሀያ ሁለት ይተገበራል ተብሎ የተያዘ ሰነድ ነበረ። ከወር በፊት ውይይት አድርገው ከትግራይ እንወጣለን ብሎ ከሆነ ሰኔ ሀያ ሁለት ላይ ትግራይ ላይ ኢምፕሊመንት እናደርገዋለን ብሎ ፕሮጀክት ለምን ያዙ? ከወጡ የእሱ ነው እንዲተገብሩት ነው ይህንን የያዙት የሚለውን ማየት መጫር አለብ። አንድ የመጨረሻ ነገር ላስቀምጥና ሰዓቴ እንዳይሄድ ልቀጥል አሉለ ይቀጥሉ በአጭሩ በእርግጥ ሰአቷ አልቋል በጣም አጭር በሰከንዶች ጦርነት ከህወሀት ጋር በጣም ከባድ ነው ብሏል ዶክተር ናስ እውነት ነው በጣም ከባድ ነው ምክንያት ህዝባዊ የሆነ ጦርነት ስለሚያካሄድ ምክንያት እውነት የያዘ ጦርነት ስለሚያካሄድ አድርገዋል ህዝቡን ከፊት አድርጎ ነው የሚዋጋ የሚለው ግን ምናልባት የሚየን ላብዬ ካልሆነ በስተቀር በትግራይ ይህንን አይሰራም የታጠቀ ሀይል ይዋጋል የታጠቀ ሀይል ደግሞ ያሸንፋል ትግራይ ውስጥ የሆነው ይህንን ነው እና ለዚህ ላቁም ለአሁን መልካም ዶክተር ዮናስ የጠቅላይ ሚኒስትሩን አስተያየት ሰምተዋል። ለዚያ የተሰጠውን የአቶ ዮሐንስን ምላሽ ተከታትለዋል። ሌላ ተጨማሪ ጥያቄ በማቅረብ ጊዜ አላጠፋም። እንግዲህ ሁላችን ግን በተለይ እኔ እዚያ አካባቢ ስላልነበርኩኝ፣ ይሄ ተፈጥሯል፣ ይህ አልተፈጠረም የሚለው ላይ መግባት አልችልም። ግን አሁን አቶ ዮሐንስ ካለው ላይ አባረዋቸው፣ መኪናቸውን ነጥቀው፣ ባህያን የሄዱት የሚለው ለመቀበል ሎጂካሊ ትንሽ ያዳግተንም የሚሆነው በመኪና ማምለጥ ያልቻለን ሰው በአህያ ማምለጥ እንዴት እንደሚችል ሎጂስቲክሊ ትንሽ ችግር አይገባል። ሁለተኛው በደንብ ማብራሪያ መስጠት የምንፈልገው የህዝብ ጦርነት ነው ለዚህ ነው ያሉ፣ የቲፒኤልኤፍ ጦርነት የአፓርታይድ ጦርነት ነው። የህዝብ ጦርነት አይደለም። የዴሞክራሲ ጥያቄ አይደለም። የአፓርታይድ ጥያቄ ነው። ለምንድን ነው የአፓርታይድ ጥያቄ የምለው? ቲፒኤልኤፍ ስልጣን ላይ በነበረበት ጊዜ ሌጅስሌቲቭ ብራንቹ ህግ የሚወጣበት ፓርላማው ውስጥ ትግራይና ሶማሌ እኩል ቁጥር ያለው ህዝብ ሆኖ ትግራይ ሰላሳ ስምንት ወንበር ነበር የተሰጠው፣ ሶማሌ ሀያ አራት ወንበር ነበር። ባለሳሳ ከአርባ ፐርሰንት በላይ የትግራይ ህዝብ ተሰጥቶት ነበር። አፓርታይድ ማለት ዋን ማን ዋን ቦት ከሚለው ውጪ እኛ ስፔሻል ሰዎችንን ከሚል እምነት የሚመጣ የተለየ የፖለቲካ ፕሪቪሌጅ መውሰድ ማለት ነው። ይሄ ነበረ። በኤግዜኪቲቭ ብራንች ወይም በማስተዳደሪ ደረጃ ላይ በምንመለከትበት ጊዜ የትግራይ ፓርቲ ሀያ አምስት ፐርሰንት ቮት ነበረው ስድስት ፐርሰንት ህዝብ ሪፕሬዘንት እያደረገ። ይሄ ብቻ አይደለም። አሁንም ከወጡ በኋላ ዲማንድ እያደረጉ ያሉት ኮንፌዴሬሽን ነው። ለሀያ ሰባት ዓመት የገዙበት የፌዴሬሽን ህዝብ ነው። በአንድ በኩል ኮንስቲትዩሽኑ እንዳይነካብ፣ ምንም ለውጥ እንዳይደረግበት ይላሉ። በሌላ በኩል ከኮንስቲትዩሽኑ ውጭ ግን ለእኛ እንደዛ አይነት መብት ያስፈልገናል ይላሉ። ይሄም አፓርታይድ ሲስተም ነው። እኛ በማንነታችን ምክንያቱም አንድ የሚሉት ነገር አለ ከአራተኛ ከአምስተኛ ክፍለ ዘመን ጀምሮ የኢትዮጵያን ሲቪላይዜሽን ያመጣን ህዝብ ስለሆነን በስድስት ፐርሰንት ድርሻ አይገባንም ብሎ ከአቦይ ስብሐት ጋር አንድ ጋዜጠኛ ንግግር ሲያደርግ ነበር። አቦይ ስብሐትም ይሄ በኮንስቲትዩሽኑ ውስጥ መከታት አለበት እስከ ማለት የደረሱበት ይሄን ይሄንን በምንመለከትበት ጊዜ አሁን ደግሞ የኢትዮጵያ ኢንተርናሽናል አፌር እኛንን የምንመራው እስከ ማለት ደርሰዋል። ለምሳሌ ኢትዮጵያ ውስጥ ያለው ማይንድ እንዲሁ ትግራይ ውስጥ ያለው አይደለም። ይሄ ኢትዮጵያ ውስጥ ያለ የኤርትራ ሴኩሪቲ ኢንተለጀንስ ወይንም ዲፌንስ በአስቸኳይ እንዲወጣ፣ ሁለተኛ የትግራይን ድንበር በሚመለከት የትግራይ ህዝብ ብቻና የትግራይ መንግስት ብቻ ነው የሚመለከተው። ይሄ ቤትም ዓለም ውስጥ ተደርጎ አያውቅም። እንደዚህ አይነት ስፔሻል ፕሪቪሌጅ ስጡን የሚሉት እንደ ሳውዝ አፍሪካ አፓርታይድ፣ እኛ የተለየን ሰዎች ነን፣ የተለየ ፕሪቪሌጅ ያስፈልገናል። ስለዚህ ይሄ የህዝብ ጦርነት ነው፣ ለህዝብ ትግል ነው የሚባለው ነገር እንደው ራሱን የሚያምታታ ነገር ነው። መልካም ዶክተር በርሄ ወደ እርስዎ ነው የሚሻገረው። ቀደም ብለው እንዳሉት ይበልጡን የኤርትራ ኃይሎችን አስመልክቶ በተነገሩት ላይ ትኩረት ያደርጉና በአቶ ዮሐንስ የተገለጠውንም ተከታትለዋል። ምን ይላሉ? በኤርትራ በኩል የሚሰጠውን ምላሽ እንዲያስረዱ እድሉን ልስጠው። ስለ ጦርነቱ አካሄድ አመራርና ሂደቱ ኢንፎርሜሽንም አልነበረም ኦፍኮርስ፣ የዛ አካባቢ ችግር ምንድን ነው? ሁኔታዎቹን በትክክል ለማወቅ ሊሆን ይችላል። የተለያዩ ነገሮች በጣም ማግኒፋይድ ሆነው ድል ለማቅረብ ከሆነ በጣም ኤግዛጅሬት ይደረጋል። ዲፊት ወይ ደግሞ መሸነፍ፣ ነጋቲ የሆነ ነገር ለማሳየት ከሆነ ደግሞ በጣም አሳምሶ የመናገር ንደንስ ነው ያለው ኦል ሳይድ። አንዳንዶቹ ደግሞ የኤርትራ አይነት ምንም ነገር አይናገሩ ምንም ነገር አናውቅም። ግን አንድ መጥቀል ከምፈልገው ንገድ እዚህ ላይ ምንድን ነው፣ ብዙ ሰሞኑን ታየ ወታደር ብዛት በምነጋገርበት ጊዜ ለምሳሌ ቅድም ሰባት ክፍለ ጦር ቃላት ዮሃንስ ሰባት ክፍለ ጦር ማለት ተመልሰን ስናየው የኢትዮጵያ ኃይል የጦር ሰራዊት ኃይል በጠቅላላው በኃይለ ሥላሴ ዘመን የነበረ ደርግ ከመምጣቱ በፊት አራት ክፍለ ጦር ብቻ ነው። እሱም አራት ክፍለ ጦር አሜሪካኖች በቋቋሙት በጣም አነስተኛ ስድስት ከስምንት ሺህ በክፍለ ጦር ሆኖ የኢትዮጵያ ሰራዊት ጠቅላላው አርባ ሺህ ወታደር ነው። አሁን ሰባት ክፍለ ጦር ስንል በሶቪቶች ያመጡትን ንማ ወደ አስር ሺህ ይጠጋል እና ወር ቶክነባት ወደ ሰባ ሺህ ገረማ የሚጠጋ ጦር ነው ማለት ነው። አንድ ግንባር ላይ ቅፍ ማለት ነው። ይሄ አይሆንም እና ሁኔታዎችንም ለመረዳት ትክክለኛውንትን ለማየት እንሞክር እና እርግጥ የሰው መሞት ያስከትላል። ምን ይላል ብዙ ጥፋት ያመጣል። ጦርነት ቀላል ነገር አይደለም። ግን በዛ በትክክለኛ መልኩ ለማየት እንዲያስችለን የሚሰጠው ለስኬል ዳውን ከሶርሱ ነው። ዜናውን ከሚያስተላልፉት ይሄ ጥፋት የሚሰራው ከሶርስ ቢነው ተዋጊዎቹ እና ይሄንን አደራ ማለት እሞክራለን ግን በተጨማሪ እነዚህ ማለት የምፈልገው ምንድነው ቅድም የተነሳው ነጥብ በተለይ ኤርትራ እንደሚመለከት ይሄ የቀረበው ኤርትራ ስለ መሬትና ስለ ምናምን በሚባልበት ጊዜ ከትግራይ ብቻ ነው የምትነጋገረው የሚባለው ነገር በኢንተርናሽናል ህግ መሰረት ከማዕከላዊ መንግስት ጋር ነው ድል ማድረግ የምትችለው ካሁን በፊትም ለሀያ አመት መጎተቻ እንዲሆን ምክንያት የተደረገው ምንድነው ድንበሩ ዲሊኔት ለማድረግ እና እንትን ለማለት እዛ አካባቢ ያሉትን ሰዎች መጠየቅ እና እንትን ማለት ስለሚፈለግ ከኛ ጋር ነው መሆን ያለበት የሚል ነገር ነበር። በዚህ ምክንያት ምክንያት ነው የተፈጠረው እና የማዕከላዊ መንግስትም ልዑላዊነት ያሳንሳል። ትግራይ በተለይ ከኤርትራ ጋር የነበረው መነሻ የሆነው ምክንያት የታላቋ ትግራይ ኢሹ ከኤርትራ ጋር የኤርትራን ልዑላዊነት ለመቀነስ እና ለመጨፍለቅ የሚደረግ ነው ብሄ ማስቦና እነዚህ ነገሮች ቀላሉ ይመስላሉ ባት መጨረሻ ላይ እንቅፋት የሚሆኑ ናቸው ለሰላማዊ መፍትሄ በአካባቢው። መልካም ጨርሻለኝ። አመሰግናለሁ ዶክተር በርሄ። አድማጮች፣ ለማስታወስ የምትከታተሉት በትግራዩ ቀውስ የሚታዩትን ወቅታዊና አነጋገር ርዕሰ ጉዳዮች ጨምሮ ለግጭቱ ዘላቂ ልባትና የሰላም እድል እንዲሁም አብሮ የመኖር እጣን አስመልክቶ በሶስት ወገን የተካሄደ ጠበቅ ያለ ክርክር ነው። የክርክሩን ተሳታፊዎች ለማስታወስ አቶ ዮሐንስ አብርሃ የቀድሞ የኢትዮጵያ ዲፕሎማት ከቶሮንቶ ካናዳ ዶክተር ዮናስ ብሩ በአለም ባንክ አለም አቀፍ የሀገሮች የኢኮኖሚ የንጽጽር ፕሮግራም ምክትል ስራ አስኪያጅ በመሆን ያገለገሉ ከዋሽንግተን ዲሲ ዶክተር በርሄ ሀብተ ጊዮርጊስ በዩናይትድ ስቴትስ ለረጅም አመታት በዩኒቨርሲቲ መምህርነት ያገለገሉ ትውልደ ኤርትራዊ ናቸው አድማጮች ታዲያ ክርክሩ በሳምንቱ መጀመሪያ ላይ የተካሄደ በመሆኑ በጊዜ የሚገለጹ የቀናት ጥቆማዎች እለቱን ዛሬ ላይ እንዳያሳርፉ ከጊዜው ጋር ማዛመድን ይጠይቃሉ አሁን ወደ ክርክራቸው ልመልሳችሁ አቶ ዮሐንስ ወደ እርሶ ልመለስና ወደ ሌላ ትልቅ አንኳር ነጥብ እንሻገር ከማለፋችን በፊት ከፈቀድክልኝ በመግቢያ እንዳስተዋወቅኩት ተመጣጣኝ ጊዜ የሰጠሁላችሁንም እኩል ማስተናገድ ስላለብኝ ባጭሩ፣ አቶ አብርሃም በዛ አመሰግናለው። አንደኛው ዶክተር በርሄ ደጋግመው ስላነሱ ብት አድረስ ላድርገው ብዬ ነው የኤርትራን ትዕግስት በተመለከተ ላለፉት ሀያ አመታት በእኛ እምነት በእኛ እይታ የኤርትራ መንግስት ማድረግ ተስኖት ነው እንጂ ማድረግ የሚችለውን ነገር በሙሉ እያደረገ ነበረ። ትግራይም ኢትዮጵያም ለማደፍረስ ማለት ነው። እኛ በፕሪንስፕል የአልጀርስ አግድመን ተቀብለናል ብለን ካልም ጊዜ አሳልፏል። አፈጻጸም ላይ ግን ትግራይና ኤርትራ፣ ኢትዮጵያና ኤርትራ ብቻ ላይ ሳይሆን ካሜሮን እና ናይጄሪያ ላይ ያደረጉት አብነት መውሰድ እንችላለን። በሌሎቹም የተደረገውን አብነት መውሰድ እንችላለን። ድንዲኔት ለማድረግ መሬት ላይ ቁጭ ተብሎ ማውራት መቻል አለብን። ይህንን ነበር እየተባለ ያለው አላደርግም ይህንን ቨርቹዋል ዲማርኬት የተደረገውን መሬት ካልሰጣችሁ ይሞች ይገኛለሁ በሚል የሻቢያ ግትር አቋም ነው። እስካሁን እንደዛ ብለን የቆየ ነው እና ኢትዮጵያ ወይም ደግሞ ትግራይ እንደውም እየተወቀስን ያለ ነው። እንደ አንድ የትግራይ ተወላጅ እየተወቀስን ያለ ነው። አላግባብ ለኤርትራ ነጻነት ሰጣችሁ በሚል ነው እንጂ የኤርትራን ነጻነት ለመደፍለጽ ወይም ደግሞ ለመጨፍለቅ ታስባላችሁ በሚል አይደለም እና ይህም ይስተካከል። ቁጥር ላይ አንድ ማስተካከያ ላስቀምጥ። ጦርነቱ ሲጀመር ኖቨምበር አራት ላይ ኢትዮጵያ ጠቅላላ የሰራዊቷ ቁጥር ሁሉም በሰላም ማስከበርም ያለው ይሁን ሀገር ውስጥ የነበረው አንድ መቶ አስራ አምስት ሺ ወታደር ነበር የኢትዮጵያ ዶክተር በርሄ ምናልባት ቁጥሩ የሌሎት ስለሚሆን ላስታውሶት ብዬ ነው። ከዛ በኋላ በአስር ሺህ የሚቆጠር አዲስ ሰልጣኝ ተጨምሯል። ጦርነቱ ከተጀመረ በኋላ እነዚህ ስም ጨምራቸው ሁሉም ደግሞ ተነክሎ ወደ ትግራይ ስለገባ በትግራይ ላይ የረገፈው የሰራዊት ቁጥር ቅድም ያነሳሁት ባለፉት አስር አስራ አምስት ቀናት ብቻ ነው። ከመጀመሪያ የጦርነቱ ጊዜ ተነስቶ ከተወሰደ ከዚህ በእጅጉ የሚበልጥ ሊሆን ይችላል። ዶክተር ዮናስ ያነሱት በኋላ እመለሳለሁ። ርዕሶቹ በሚያደርሷችሁ ላይ ትከራከራላችሁ። ለሌሎቻችሁም በኋላ ላይ የግድ መመለስ ያለባችሁ ሀሳብ ከኖረ ሚዛን ለመጠበቅ እድል ሰጣለሁ። አሁን ወደ ሁለተኛው ርዕስ ልሻገር። ቀደም ብዬ ያስተዋወቅኩት በህዝብ ላይ ከሚደርሱ ወይም ደረሱ ከሚባሉ ጉዳቶች ድል ቀንቶኛል እስከሚባለው ድረስ ውዝግቦቹ ቀጥለዋል። አንዳችን መስማማት አይታይም። በእርግጥ አንድ ምን ነገር የሚቻል ነገር ቢኖር ጦርነት የሚያመጣው ጉዳት ላይ የሚያከራክር አይመስልም። ይሄ ሁሉ እልቂት ለምን? ከዚህስ ወዴት የሚለውን እስኪ ከልባችሁ መርምራችሁ ምናልባት የቡድኖችን ፍላጎት ለማስፈጸም ወይም የአንደኛውን ቡድን አሸናፊ በሚያደርግ መንፈስ ሳይሆን በእርግጥ ጉዳት በሚደርስበት ሕዝብ ስሜት ለዚሁ ክርክርም ስትቀርቡ ለዛ ህብረተሰብ ወይም ሕዝብ የሚጠቅሙ ሀሳቦችን ለማመንጨት ጭምር ኃላፊነት አለባችሁና ቦታው ጋር ስለተገኛችሁ ምንድን ነው የመጨረሻው ግብ? አሁን ካለ ሁኔታ አንጻር ወዴትስ ነው የሚወስደው? እኚህ ግጭቶች በምን መልኩ ሊፈቱ ይችላሉ? የተሻለ ሁኔታ ሊፈጠር ይችላል የሚለውን ወደ መጨረሻ ላይ እንመለከታለን። ዶክተር ዮናስ እርሶን ላስከትል። አቶ ዮሐንስ ቅድሚያ ሀሳብ የመስጠት እድል አግኝተዋልና በጣም እናመሰግናለን። አሁን ያለንበት ቦታ ወዴት ነው የሚለውን ስንመለከት እያንዳንዱ ፓርቲ ምንድን ነው ከዚህ ላይ የሚፈልገው ያንን በምንመለከትበት ጊዜ አሁን ለምሳሌ የቲፒኤልኤፍ እንደ ፕሪኮንዲሽን አድርጎ ያቀረበው የሰላም ፕሪኮንዲሽን ሳይሆን የጦርነት ፕሪኮንዲሽን ነው። ምክንያቱም ማናቸውም በብዛት እዛ ውስጥ ያሉት ነገሮች ሊፈቱ አይችሉም። ለዚህ ነገር መነሻ መፍትሄ ሊመጣ የሚችለው ከትግራይ ሊቃን ከትግራይ ህዝብ ነው። ምክንያቱም ቲፒኤልኤፍ ይዞ የሚመጣው ዲማንድ ከመጀመሪያ ጊዜ ጀምሮ ከአዲስ አበባም ወጥተው ትግራይ ውስጥ ከመግባታቸው በፊት የኢትዮጵያ ህዝብም ይሁን የኢትዮጵያ መንግስት ሊቀበለው የማይችል ዲማንድ ነው። ይሄ ማን አለብኝነት ወይንም ደግሞ ከሌላው የኢትዮጵያ ህዝብ እየተሻለ መብት ያስፈልገኛል። ድሮ እኔ በስልጣን ላይ አምባገነን ሆኜ እንደነበርኩት ከቁመቴ ከህዝቤ ቁጥር በላይ የሆነ ፓወር ያስፈልገኛል ነው መነሻው። ይሄ ነው ይሄንን፣ የትግራይ ህዝብ ነው የትግራይ ልሂቃን ናቸው ማድረስ ያለባቸው። ምክንያቱም አይተነዋል እኮ ይሄ ነገር ያደረሰን ጥያቄዎች፣ ጦርነት ያገቡን እንዲሁም ፕራይም ሚኒስተሩ ለብዙ ጊዜ በጣም ታገሱ ፍርሃት ነው ምንድን ነው እስከሚባልበት የደረሱበት ጊዜ ነበረ። ያ እብሪት፣ ያ ማናለብኝነት፣ ያ ቁጦርነት ለእኛ ፓስታይማችን ነው፣ መዝናኛችን ነው የሚል ለሁለት ዓመት ተኩል በየጊዜው ዲስኩርስ ሲደረግ የነበረው፣ እነዛ ነገሮች እስካልተፈቱ ድረስ የኢትዮጵያም ህዝብ ይሁን የኢትዮጵያን መንግስት የትግራይን ጥያቄ መፍታት አይችልም። አሁን ለምሳሌ ዋናው ያለንበት ሁኔታን ተመልከተው፣ የወልቃይትና የራያ ጉዳይ አለ። የወልቃይትና የራያን ጉዳይ በጉልበት ነው ወደ ትግራይ የተከተቱት። ከዛ በፊት የዛሬ ሁለት መቶ አመት መቶ አመት ማን ነበረ የሚለው ለጊዜውን ተወ። ግን ቲ ፒ ኤል ኤፍ በወሰደበት ጊዜ በጉልበት ነው የወሰደው። በኮንስቲቱሽንም ውስጥ አልተካተተም። አሁን ተመልሶ አማራ እጅ ገባ። አሁን ጥያቄው ምንድን ነው፣ በምን መንገድ ይፈታ ነው እንጂ እኛ በጉልበት የወሰድንበት ጊዜ እንደ ህግ ይቆጠርልን፣ ስለዚህ የእኛ የትውልድ ቦታ ይሁን እነሱ ግን በጉልበት መልሰው ከኛ ላይ ሲወስዱ እንደ ወረራ ይቆጠርና የኢንተርናሽናል ኮሚኒቲ ይግባልን የሚለው አይነት አመለካከት ነው እዚህ ያደረሰን። እኔ አንዳንድ ጊዜ የዘር ፖለቲካ ከአእምሮ በሽታ ጋራ የሚመሳሰል ይመስለኛል። እንደ እነዚህ አይነት ነገሮች እስካሉ ድረስ ሰላም ሊኖር አይችልም። መልካም። ስለዚህ እነዚህ ነገሮች የትግራይ ህዝብ፣ የትግራይ ልሂቃን መመርመር አለብን። ባለፈው ሶስት አመት ምን አገኙ ከእንደዚህ አይነት ትብሪት ምን አገኙ ከእንደዛ አይነት ማን አለብኝ? ምንም። አሁን አቶ ዮሐንስ ወደ ግራ ቢሉ ወደ ቀኝ ቢሉ እንደሳቸው አባባል እንግዲህ አሁን ካየነው ሰባሽም አይደለም የኢትዮጵያ ወታደር ከዛም በላይ ተደምስሷል። እሳቸውና ጌታቸው ረዳ እንደሚሉት ከሆነ እንደዛ ከሆነ ምን አቆማቸው አዲስ አበባ ዘው ብለው መግባት? እንደዛ ከሆነ ምን አቆማቸው ወደ ኤርትራ መግባት? እንዲህ አይነት የማይሆኑ ትርክቶች ለራስ ደስ ይላሉ፣ ሀይል ሊያደርጉ ይችላሉ። ሆኖም ግን ለእነሱም ለኢትዮጵያ ህዝብ መፍትሄ አይሰጥም። መልካም ዶክተር ዮናስ ጉዳዩ ወደ ትግራይ ልሂቃንና እና የትግራይ ህዝብ መሄድ አለበት መሪው የህወሀት ሀይሎች የችግሩ አካል ናቸው መፍትሄ አይደሉ ነው የሚሉት የኤርትራና የኢትዮጵያን ጉዳይ እያቀላቀልን ስለሆነ የምናነሳው ይበልጡን ኢትዮጵያ ላይ እያተኮሩ ርሶች ሲሆኑ ለዶክተር ብርሄ ማቅረብ አግባብ አይሆንም እና ይበልጡን በኤርትራ ጉዳይ ላይ የሚያተክሩትን እንዲመልሱ ድለስ ቀደም ብሎ በአቶ ዮሐንስ የተሰጠውን ምላሽ ተከታትለዋል በአሁኑም ሰዓት በዛሬው ዕለት ዶክተር ብርሄ የኤርትራ ሀይሎች ከትግራይ ሙሉ በሙሉ እንዲወጡ የሚል አስተያየት የዩናይት ስቴትሱ የውጭ ጉዳይ ሚኒስትር ትዊት አድርገው ነበረ። የኢትዮጵያንም ጠቅላይ ሚኒስትር በዛሬ ዕለት ማነጋገራቸውን በገለጹበት መልእክታቸው እሱ ላይ ምን ይላሉ? ለእሱ ምን ምላሽ ይሰጣሉ? አይ እኔ እንግዲህ የአሜሪካን የውጭ ጉዳይ ንግግር ቁም ነገር ቆጥረን እንትን ከተናገርን እነሱ አሁን የሚከተሉት ሶስተኛ ዓለም ነው። እነሱ የሚፈልጉትን ነገር አለ እንደፈለግነው እንትን አድርገን እናገኘዋለን የሚል ዓላማ ነው ያላቸው እና እነሱ ዓላማ ደግሞ ኤርትራና ኢትዮጵያ አንድ ላይ እንደዚህ ተባብረው መሄድ እና ሁለቱም ሀገሮች ነፃ የሆነ ፖሊሲ እንዲከተሉ የሚያስችላቸው መንገድ እንዲሄዱ አይፈልጉም እነሱን ለማጥፋት ነው ሌሎች ሀገሮችም ሚሊተሪ ወርረዋል ኮካም በፊት ስለዚህ ይህም ሆስታይል የሆነ አካሄድ ወይ ፖሊሲ በጣም ግፈኛ እና ጠቋኝ የሆነ አካሄድ የሚሄዱት ያለው የአሜሪካ የባይደን ፖሊሲ በዚህ መንገድ ነው ካራክተራይዝ የሆነው በእኔ አስተያየት እና ዋጋም አልሰጠውም። እሱ የሚለውን ነገር ግን እውነተኛ ነገር ከሆነ እኛ ማየት ያለብን ውሸቱና እውነቱ በጣም የተዘባራረቀበት ሁኔታ ነው ያለው። ባለፉት ሁለት ሶስት አመት የሆነ ነገር ብናይ ለእኔ በጣም ግልጽ የሆነልኝ አንድ ነገር ነው ኢትዮጵያና ኤርትራ ተባብረው በሰላም ብዙ መንገድ መሄድ ይችላሉ። ጠላቶች አይደሉም። በሺህ ዘጠኝ መቶ ዘጠና አንድ ደርግ ተሸንፎ ሲወጣ ዋሽንግተን ዲሲ ከአንድ ጓደኛ ኢትዮጵያዎች ጋር አብረን ነበር እዛ ሬስቶራንት፣ ፋሲካ ሬስቶራንት እና አንድ ሰው የመጦ ሲጨፍር ምን ሲል ያ ጓደኛ ምናምን ለመሆኑ ምንድን ነው የኛ እጣ የወደፊቱ፣ እኔና አንተ ኢትዮጵያና ኤርትራ ማለቱ ነው ምንድን ነው ፊውቸራችን ሲለኝ እንዲህ አልኩት። ካሁን በኋላ ኤርትራና ኢትዮጵያ ጓደኛሞች ከሆኑ ዝምድናችን ካጠነከርን ለጠላቶቻችን ሁለት ጠላቶች ነው የምንሆንባቸው፣ ለወዳጆቻችን ደግሞ ሁለት ትልቅ ወዳጆች ነው የምንሆነው። እና የእኛ መተባበር የኛ መግባባት፣ መረባባት ለሌላው ዓለም ለጠላቶቻችን እንቅፋት፣ ለወዳጆቻችን ደግሞ ትልቅ ጸጋ ነው የሚሆነው። እና እነዚህ የእኛ መተባበር እንደ እንቅፋት አድርገው የሚያዩት አፍሪቃን ለመበዝበዝና ንብረቷና ሀብቷን እስከ መጨረሻው ለመበዝበዝ አላማ ያላቸው መንግስታትና የዓለም ክፍሎች ሁል ጊዜ ሁለቱም መንግስታት፣ ሁለቱም ሀገሮች፣ ሁለቱም ህዝቦች የሚተባበሩበት ነገር እንዲኖር አይፈልጉም እና መሀል ገብቶ መበጥበቅ ነው። አሁንም እንደዛ ነው እያደረጉ ያሉት። አሁን የሚሰራው ነገር ይሄ ነው እና እኔ ብዙም እንትና አልሰጣቸውም ለነሱ። መልካም አቶ ዮሐንስ፣ ወደ እርሶ ልመለስ ነው። ግራና ቀኝ የተሰጡትን ሀሳቦችም ተከታትለዋል። ቀደም ብሎ ዮናስ ወደ ትግራይ ልሂቃን መመለስ አለበት የሚል መከራከሪያ ነው ያቀረቡት። በአንጻሩ ደግሞ በቅርቡ በህወሀት በኩል የወጣውን ሰባት ነጥቦች የያዘ ቅድመ ሁኔታ ጨምሮ ወራሪ ያሏቸውን የአማራና የኤርትራ ኃይሎች ወደ ቅድመ ጦርነቱ ቦታ ይመለሱ በዝርዝር የተቀመጡ ጥያቄዎች ዶክተር ዮናስ የጦርነት እንጂ የሰላም መደራደሪያ አይደሉም ነው ያሏቸው። ቀደም ብለው እንደተከታተሉት ያለው ሁኔታ ወዴት ሊያመራ ይችላል? የሚቀጥለው ዕጣ በተለይ አጽንኦት ሰጣችሁ እንድትነጋገሩ በፈለግኩ የህዝብን ፍላጎት ባማከለ ሁኔታ ምንድን ነው ቀጣዩ? ከዚህ አሁን ካለው ሁኔታ ስማ ምን ያተርፏል አሁን ብለ ሁኔታ ለመቀጠሉ